የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ያልተፈቀደ ቃለ ምልልስ ያለውን በመጥቀስ ለትግራይ አማጽያን በሚያደሉ የተባበሩት መንግስታት ድርጅት ከፍተኛ አመራሮች ገሸሽ ተደርገናል ያሉትን የድርጅቱን የኢትዮጵያ ቢሮ ኃላፊ ለጊዜው ከስራቸውን እንዲያቆሙ አደረገ። ከአጃንስ ፍራንስ ፕሬስ የደረሰን ዘገባ ነው። አሉላ ከበደ ያቀርበዋል። ኒው በተጻፈና ካጃንስ ፍራንስ ፕሬስ እጅ በገባ ደብዳቤ ነው የድርጅቱ የኢትዮጵያ ጽፈት ቤት ኃላፊ ማውሪን አቺንግ ከኃላፊነታቸው መታገዳቸው የተረጋገጠው። ኢትዮጵያ በውስጥ ጉዳይ ጣልቃ ገብተዋል በሚል ባለፈው ወር ሌሎች ሰባት የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናትን ከሀገር ለማባረር በወሰደችው እርምጃ ቀድሞ ወደነበረበት ሁኔታ ገና አልተመለሰም የተባለውን የእርዳታ አቅርቦት ስራም ይበልጥ እንዳያዳክመው ስጋት አሳድረዋል። ዜናው የተሰማው በሰሜን ኢትዮጵያ በመካሄድ ላይ ያለው እና ከአስራ አንድ ወራት በላይ ያስቆጠረው ጦርነት እንደ መንግስታቱ ድርጅትም ግምት በመቶ ሺዎች የሚቆጠሩ ሰዎችን ለቸነፈር አደጋ ወደሚያጋልጥ አዝማሚያ እያመራና እያየለ የመጣም ዓለም አቀፍ ስጋት በተቀሰቀሰበት የተወሳሰበው ሁኔታ ውስጥ መሆኑን የኤፍፒ ዘገባ አትቷል። ዘገባው አክሎም የኢትዮጵያ መንግስት በትግራይ በህወሓት ላይ የሚያካሄደውን ዘመቻ የሚደግፉ በርካታ ጽሁፎችን ለንባብ ካበቃው ጸሐፊ ጄፍ ፔርስ ጋር አቺንግ እና አንድ ሌላ የመንግስታቱ ድርጅት ከፍተኛ ባለስልጣን ያደረጓቸው ቃለ ምልልሶች በኢንተርኔት አማካኝነት መሰራጨታቸውን አውስቷል። በድምጽ ተቀርጾ በተሰራጨው አስተያየታቸው የዓለም አቀፉ የስደተኞች ድርጅት የኢትዮጵያ ተልእኮ ዋና ኃላፊ አቺንግ ባለፈው ኅዳር ወር ጦርነቱ ከተቀሰቀሰ ወዲህ አዲስ አበባ ላይ ተረባረቡ ያሏቸውን ባልደረቦቻቸውን ከዚያ ያሉትን ኃላፊዎች ገሸሽ ማድረጋቸውን ጨምረው በመዘርዘር ተችተዋል። ህወሓትን ቆሻሻና ጨካኝ ሲሉም ተደምጠዋል። ወደ ትግራይ ፈጽሞ የማይመለሱ መሆናቸውንም መናገራቸውን ይዘረዝራል የኤፍፒ ዘገባ። ኃላፊዋ በዚያ ቃለ ምልልስ አንድ ቦታ ላይ ከሳውዲ አረቢያ በአገሬው መንግስት በኃይል ወደ አገራቸው መመለሰጣ የሚጠብቃቸውን በዕለት ተዕለት ስራ ይተዳደሩ የነበሩ የትግራይ ተወላጅ የሆኑ ሰራተኞችን ወደ ሩዋንዳ ለመላክ በማሴርም ህወሓትን መክሰሳቸውን ኤፍፒ በዘገባው ጠቁሟል። ከዚያም ከሩዋንዳ ምን አይነት የሽምቅ ውጊያ እንቅስቃሴ ሊጀምር እንደሚችል አታወቅም ይህ ቆሻሻ ሥራ ነው ማለታቸውን ይጠቅሳል። ባለፈው ሳምንት ለባልደረቦቻቸው በጻፉትና ኤፍፒ መመልከቱም በገለጸው የውስጥ ደብዳቤ ኃላፊዋ በምስጢር የተቀረጸና የተፈለገው ተለይቶ የቀረበበት ባሉት ድምጽ መሰራጨት ክፉኛ ተረብሻለሁ እናም አዝኛለሁ ማለታቸውንም ዘግቧል። ሆኖም በቃለ መጠይቁ ወቅት ተናጋሪዎቹ ቃለ ምልልሳቸው እየተቀረጸ መሆኑን በግልጽ ሲናገሩ እንደነበር ዘገባው አውስቷል። ትላንት የስደተኞች ጉዳይ ድርጅቱ ዋና ዲሬክተር አንቶኒዮ ቪቶሪኖ በኢትዮጵያ የድርጅቱ ተልእኮ ኃላፊ አቺንግ የሰጡት አስተያየት ተቃውሞን የማይወክል መሆኑን በመግለጽ ጽፈዋል። በድምጽ ቅጂዎቹ የተሰሙት አስተያየቶች አሉ ቪቶሪኖ በድምጽ ቅጂዎቹ የተሰሙት አስተያየቶች ከአይኦኤም መርሆችና ከሴቶቹ ጋር የማይሄዱ በምንም መልኩ የአይኦኤም አቋም ተደርገው መወሰድ የለባቸውም ነው ያሉት። የዲሬክተሩ ደብዳቤ አችንን በስም አይጠቅስም። ይሁንና ወዲያውኑ ከስራ መታገዳቸውንና ጉዳዩ እስኪጣራ ድረስም ከስራ ተገልለው እንዲቆዩ መደረጋቸውን አችንግ ተናግረዋል። የኃላፊዋ ቃለ ምልልስ የአይኦኤምን እሴቶችና ስነ ምግባር ደንቦች የጣሰ ነው ያሉት ደግሞ የድርጅቱ የምስራቅና የአፍሪካ ቀንድ ጽሕፈት ቤቶች ዲሬክተር መሐመድ አብዲከር ናቸው። ለኤፍፒ በሰጡት አስተያየት በስራችን በሙሉ ገለልተኛና ከማንም ያልወገነ ለመሆን እንጥራለን። ግጭቶች በሚኖሩበት ስፍራም ከየትኛውም ቡድን አንወግንም ያሉት አብዲከር፣ የአችንግ አስተያየት ግን በትግራይ ያሉትን ጨምሮ በየአካባቢዎቹ በተሰማሩ ሰራተኞቻችን ደህንነት ላይ አደጋ ይደቅናል ብለዋል። ይህ በእንዲህ እንዳለም የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ትላንት ሰኞ ለኤፍፒ በሰጡት ቃል ዋሽንግተን ግጭቱን በማራዘም ተጠያቂ ናቸው ባለቻቸው ላይ በተለይ የተነጣጠረ የኢኮኖሚ ማዕቀብ ለማድረግ እያሰበች መሆኗን መናገራቸውን ጠቅሶ የዜና ወኪሉ ዘግቧል።